ከእህቶቼ ጋር ነው የኖርኩኝ። እኔ ሰባት ሰባት አመት ነበረ እና እህቶቼ አስራ አንድ እና ዘጠኝ አመት አመቷቸው ነበረ። ቤተሰቦቻችን ሞቱ። በምን ምክንያት ሞቱ? በሳንባ ነበረ። እናቴ ሞተች አራት አመት ሆንኩኝ እና አባቴ ሰባት አመት ሲሆን ስለዚህ እኛ ሦስታችን ነበረን ነው እና ህፃን ነበረን። ስለዚህ ላይፍ ከባድ ነበረ በጣም መስራት አንችልም። ነው ህፃን ነበረን እና ቤት አክስትና አክስታችንና አጎታችን ረዱን። ትንሽ ትንሽ እየረዱን ነበረ፣ ነገር ግን በጣም እናመሰግናለን። ነገር ግን ወዝን እናት ነው። ስለዚህ አዎ፣ በቂ አልነበረም። ስለዚህ ድርጅት መጣን፣ ድርጅት አገኛን። እናም ያ ድርጅቱ ቤተሰብ ይፈልጉልሻል እዚጋ እዚህ ጋር አሜሪካ ውስጥ እና መምጣት ትችያለሽ፣ ቤተሰብ መሆን ከቤተሰብ መሆን እና እኔ ሄድኩኝ እዛ ጋ እህቶቼ መሄድ አልቻልም። ለምን ባይ ታይም አስራ አስር አመቴ ነበረ። እና እነሱ አስራ ሁለት እና አስራ አራት ነበሩ። ስለዚህ ለአንድ ሰው ነው የሚያምጡት። ከቤተሰብ ተለያየን እና በጣም ከባድ ነበረ። ያንም በጣም ከባድ ነበረ። እህቴ ነው ከባድ ዲሲዥን ማደግ አለባት ይህ ነው ስለዚህ ነገር ግን ትወደኛለች ስለዚህ እና በጣም ትወደኛለች እና ከወደድ ሳይሆን ላይክ በጣም ህይወት ጥሩም የተሻለው ህይወት ነው የምትፈልገው ለእነሱ ስለዚህ እሷ አወቀች ለእኔ ህይወቴ እየተሻላለ እዚህ ጋር በጣም ኦፖርቹኒቲ አለ ስለዚህ ሄድኩኝ The religious life, Leila House, na Um Leila House, the National Advocate International, and uh zaga, but um, the Like as zaga, said, like mindin, and date na mila. You know, date na we the religious life. You know, but but um, but um, but um, but um, the same. Me alubait na bara. Utopia, zaga na bar Queen Land, damit. Nah, but what der kutva? Um, but it was one of the best times of my life. Guadenu ching bulume, ya uh guadenu -huh. like. እነሱም እናታቸውን እና አባታቸውን ሞቱ። ስለዚህ በአማርኛ ይራል ወላጆቻቸውን ያጡ ነበሩ። ከአንቺ ጋር የሚኖሩት ድርጅቱ። ስለዚህ እኛም ሁላችንም በሴም ስቶሪ አለን። እናም እኔ ቤተሰብ ሳንድ አደረጉልኝ። እዚህ መጣሁ። አንድ አመት ተገኘ አሜሪካ ነ እንዴት ነበሩ አዲሶቹ ቤተሰቦች፣ አቀራረባቸው እንዴት ነበር? ጸባያቸው እስቲ አንቺ የምታስታውሽውን ነገር እኔ እየጸላይኩኝ ነበረ። ላይክ ለ መልካም ጸባያቸው ነው ወይስ ያሉበት ሁኔታ ነው ጥሩ ያልነበረው? አንድ ሴት ናቸው። እሺ። እና ጸባዩ አጥሩ አልነበረም፣ ጥሩ አልነበረም። ነገር ግን ላይክ እኔ እኔ አወቅኩኝ ላይክ ለሁለት ለሁለት አመት ነው ከእሷ ጋር ነውርኩኝ። ስለዚህ አደ ታይም ነው ላይክ እኔ አልወደድኩትም እዛ ቤት። ነገር ግን ላይክ ስጸልይ ላይክ እግዚአብሔር ነው አወጣኝ ከዛ ቤት። ስለዚህ እና አሁን ላይክ ቤተሰቦቼ እናትና አባት አለኝ። እና አገኘሽ ማለት ነው? አዎ ሌላ ቤተሰብ አገኘው። በጣም ጥሩ ነበር። ጥሩ ናቸው ነው፣ ይወዱኛል። እኔ የእነሱ ልጅ ነኝ ነው፣ እንደዛ ነው። ስለዚህ በጣም ደስ ይላል፣ ደስ ይላል። እና ላይክ እኔ ከአሜሪካ ከመጣች ነው ላይክ ላይፉም ክንቢ ቢ አኒቲንግ እና አሁን ቤተሰቦች አሉኝ። ደስ ይላል። እወዳቸዋለሁ በጣም። እና የእኔ ቤተሰቦች ናቸው። አምስት አሉኝ እህትና ወንድም። ጋድማር ጋድፋደር አለኝ እዚህ ጋር እና በጣም ለሁለቱም ቤተሰቦች በጣም ጥሩ ናቸው። እና ኢትዮጵያ ተተሻቸው የመጣሻቸው እህቶችሽን አግኝ ተሻቸው ታውቂያለሽ። ከእነሱ ጋር አወራለሁ በፎን እና ስካይፕ እናደርጋለን። ስለዚህ ደስ ይላል። ደህና ናቸው፣ ደህና ናቸው። እህቴ ልጅ አላት አሁን ኢትዮጵያ ናቸው። ስለዚህ ባል አላቸው እና በጣም ደስ ይላል። እናም አሁን ሰብተምበር ላይ እሄዳለሁ። For the first time, let's are I'm how adoption is redemption. um, and rescue at a river መጽሐፍ እየጻፍሽ ነው። መጽሐፉ የሚያተኩረው ደግሞ በማደጎ ያለውን ሕይወትሽን የሚዳስስ ነው ለሌሎች ትምህርት ይሆን ዘንድና ያለፍሽበትን የሕይወት ታሪክ የሚዳስስ ነው፣ አይደለም? አሁን ደግሞ ምን እየሰራሽ ነው? ትምህርት እየተማርሽ ነው ከመጽሐፉ በጎን ለጎን ወይስ ምን እያደረግሽ ነው? አሁን እኔ ከድርጅቱ ጓደኞቼ እና እኔ አሁን ድርጅቱ It was getting shut down. The last year, we've we've saved it from um getting it shut down. la <laughs> uh, We've raised twenty-two thousand mm -hmm. dollars so far. How let us share? Yes, asamo. Ahuna ah sarara tshino yemene fedleko. Tajema sarara tshino. Mndeno Seattle Washington. ስለዚህ ብዙ ሰው አሉ እዚህ ጋ፣ ስለዚህ ጓደኞቼ ሁሉም እዚህ ጋ ይኖራሉ። ስለዚህ ሁልጊዜ እንገናኛለን ነው፣ በጣም ደስ ይላል። በቁጥር ብዙ ነን፣ ነገር ግን አሁን ለድርጅቱ የምንሰራው ሀያ ስድስት ነን ሀያ ስድስት ሰላሳ Our adoption life and about Selena, but um, that's the main um, program now. But um, what oh, do you are Mahan, about the legacy? Do you have a tradition where you're for little children? No, no, the job that, like, I my life will always be caring for orphans, um, and especially in Ethiopia and all over Africa, uh, more importantly. But um, I hope that there's no, and like, organization more to follow.